ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሙስሊም ሙስሊማቶች በሙሉ ሰላም አለይኩም። ዒዱን ሙባረክ ሙባረክ ሙባረክ ለና السلام عليكم عيد مبارك مبارك مبارك لنا ولكم تقبل الله صالح الاعمال منا ومنكم. عيد مبارك. مبارك. مبارك. يا تكبرت شوفوا مسلم إملان ان كان الا عيد الفطر عيد مبارك. عيد مسلم مسلمات اصبحوا له سلام عليكم عيد مبارك مبارك مبارك لنا ولكم مؤمن مؤمنات اصبحوا له سلام عليكم عيد مبارك مبارك مبارك لنا ولكم تقبل الله صالح الأعمال لنا ومنكم በዚህ በተከበረው እንሰራው የነበረውን የአምልኮ ተግባር ከእዝነት ጀምሮ ከመዋደድ ጀምሮ ከመረዳዳት ጀምሮ ስንተገብረው የነበረውን እስከ አመቱ ድረስ ቀጣይ አድርገን እንድንይዘው ለሁሉ ሙስሊም የማስተላለፈው አደራዬን እንደገና ደግሞ ሙስሊሙ ብቻ ሳይሆን ሰው ሰው በመሆኑ መከበር ስላለበት ሊታዘንለት ስለሚገባ ሁሉም የመተዛዘንን የመረዳዳትን ባህል እያጠነከረ እያጎለበተ መሄድ እንዳለበት ለሁሉም ህብረተሰብ መልእክቴን አስተላልፋለሁኝ። ሼህ አሊ ገርባ ከሜካ ሳውዲ አረቢያ ለኢድ ያስተላለፉት መልእክት ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የኢድ አልፍጥር ስርጭት ጀመረ። የሳውዲ አረቢያ የምህረት አዋጅ ተስፋና ስጋት ትልቁ ቻሌንጅ ወይ አጣብቂኝ የሚሆነውን ቀኑ ካለፈው በኋላ የአየር ትኬትም ሆነ የጉዞ ሰነዳቸውን አሟልተው ትራንስፖርት ያጡት ምን ይሆናሉ የሚለው ይመስለኛል ትልቁ ጥያቄ። ባለፉት ሶስት እና አራት ወራት እንኳን ውጡ እየተባለ በእርግጠኝነት ከሀያ ሺህ ሰው በላይ መጧልኝ። በጅዛም በኩል ስለ ሺ ሽብሩና ነቢዩ ሲራክ ናቸው። ከሪያድ ና ከጅዳ የአይንማኝ ጋዜጠኞች ናቸው። ሁኔታውን እየተከታተሉ ሲዘግቡ ነበር። እነሱን ይዘናቸዋል። እሁድ ሰኔ 18 2009 ዓ ም የፕሮግራሙ አዘጋጆችና አስተናጋጆቻችሁ ጽዮን ግርማና ሰሎሞን አባተንን ጤና ይስጥልን። እንደምናመሻችሁ። ጤና ይስጥልን። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልና አድማጮች፣ እንደምናመሻችሁ። ለእስልምና እምነት ተከታዮችም ኢድ ሙባረክ። አዲሱ አበበ ነኝ። በድርድር አጀንዳ ነጥቦች ላይ የሚያደርጉትን ውይይት ያጠናቀቁት ገዢው ኢህአደግና 16 ተቃዋሚ ፓርቲዎች ወደ ዋናው ድርድር ለመግባት ወሰኑ። ጸረ ሽብር ሕጉን ጨምሮ በተቃዋሚዎች በቀረቡ የተለያዩ አጀንዳዎች ላይ ለመደራደር የተስማማው ኢህአደግ የፖለቲካና የሕሊና እስረኞች በሚል በቀረበው የአጀንዳ ነጥብ ላይ ግን እንደማይደራደር አስታውቋል። እስክንድር ፍሬው አጠር ያለ የትናንትናው ስብሰባ የቅድመ ድርድሩ የመጨረሻ ቀን ውይይት ሆኗል። ገዢው ኢህአዴግና አስራ ስድስቱ ተቃዋሚ ፓርቲዎች ተጨምቀው ከቀረቡት አስራ ሶስት አጀንዳዎች መካከል ድርድር እንዲደረግባቸው የተስማሙባቸውን ይፋ አድርገዋል። ከጸደቁት ርዕሶች መካከልም በተቃዋሚ ፓርቲዎችና በሰባዊ መብት ተቋማት ትችት የሚቀርብባቸው አዋጆች ይገኙባቸዋል። የኢዴፓ ስራ አስፈጻሚ ኮሚቴ አባልና ተቀዳሚ ረዳት አደራዳሪ አቶ ዋሲሁን ተስፋዬ እነዚህኑ የአጀንዳ ነጥቦች ለተሰብሳቢዎቹ ዘርዝረዋል። ጸረ ሽብር ህጉ፣ የበጎ አድራጎትና ማህበራት ህግ እንደዚሁም ሌሎች አዋጆች ከተዘረዘሩት መካከል ናቸው። ጸረ ሽብር ህጉን ጨምሮ በልዩ ልዩ አጀንዳዎች ላይ ለመደራደር የተስማማው ኢህአዴግ የፖለቲካና የህሊና እስረኞች የሚለውን ድረስ ግን አልተቀበለም። ምክንያቱ ደግሞ እንደዚህ አይነት እስረኞች በሀገሪቱ የሉም የሚል ነው። በነገ እለት በስፋት እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ትናንት ማታ እዚህ ዋሽንግተን ዲሲ ውስጥ በሚገኝ አንድ የመኖሪያ ህንፃ ላይ የተነሳ ቃጠሎ በቁጥጥር ስር መዋሉ ታውቋል። በህንፃው ውስጥ ወደ ስድስት ኢትዮጵያውያን ቤተሰቦች የሚኖሩ ሲሆን፣ በማናቸውም ላይ ግን የደረሰ ጉዳት እንደሌለ ከስፍራው የተገኙ ምንጮች አመልክተዋል። ባልደረባዬ ሰለሞን አባተ እየተከታተለው ነው። እንዳገኘን እናቀርባለን ወይም እናሰማለን። ዋይት ሃውስ ነገ ሰኞ የህንዱን ጠቅላይ ሚኒስትር በቀይ ምንጣፍ ለማስተናገድ በዝግጅት ላይ መሆኑ ተሰማ። በዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ እና በህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ መካከል የሚካሄደው የነገው የፊት ለፊት ውይይት የቤተ መንግስቱ ቃል አቀባይ ሻን ስፓይሰር እንደገለጡት ጠንካራና የተጋጋለ ይሆናል። ማታ ፕሬዚዳንት ትራምፕ ለውጭ አገር መሪ ለመጀመሪያ ጊዜ በዋይት ሃውስ የሚያስተናግዱትን የራት ፕሮግራም ያካሂዳሉ። ሁለቱ መሪዎች በሁለት የተለያዩና ተቃራኒነት ባላቸው መፈክሮች ይታወቃሉ። ህንድ ሜክ ኢን ኢንዲያ፣ ህንድ ውስጥ አምርቱ፣ ዩናይትድ ስቴትስ ደግሞ አሜሪካ ፈርስት ወይም አሜሪካ ትቅደም በሚሉ መፈክሮች ይህ በእንዲህ እንዳለ በዶናልድ ትራምፕ አስተዳደር ዩናይትድ ስቴትስን ለመጀመሪያ ጊዜ የሚጎበኙት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ዋሽንግተንና አካባቢዋ ለሚገኙ ህንዳውያን የዲያስፖራ አባላት ዛሬ እሁድ ከሰዓት በኋላ ንግግር ያደርጋሉ ተባለ። ስብሰባው የሚካሄደው በሰሜናዊ ቨርጂኒያ ክፍል ታይሰንስ ኮነር አካባቢ በሚገኘው ሪትስ ካርልተን ሆቴል ውስጥ ሲሆን ሰዎች በግብዣ ብቻ የሚገኙበት የዘንድሮው አቀባበል ግን እንደ አውሮፓ አቆጣጠር በ2014 በኒውዮርኩ ማዲሰን አደባባይ እንደነበረውና ብዙ ሺህ ህዝብ እንደተገኘበት ደማቅ እንደማይሆን ከወዲሁ ታውቋል። የመን ውስጥ የገባውን የኮሌራ በሽታ ለመዋጋት ይቻል ዘንድ ሳዑዲ አረቢያ ለተባበሩት መንግስታት ድርጅት የህጻናት መርጃ ዩኒሴፍ፣ እና ለደብሊዩ ኤችኦ የዓለም ጤና ድርጅት 66.7 ሚሊዮን ዶላር ረዳች። በተባበሩት መንግስታት የሰብአዊ እርዳታ ጉዳዮች ረዳት ሚኒስትር ስቴፈን ኦብራይን እንደተናገሩት የመን ውስጥ ኮሌራ እንዳለባቸው የሚጠረጠረው ህሙማን ቁጥር በዚህ ሳምንት ብቻ ወደ 200 ሺህ ደርሷል። የዩኒሴፍ ዲሬክተር አንቶኒ ሌክ እና የደብሊዩ ኤችኦ ዋና ኃላፊዋ ማርጋሪት ሻን በበኩላቸው በአማካኝ በቀን አምስት ሺህ ሰዎች የሚታመሙበት ይህ የኮሌራ ወረርሽኝ የዓለማችን እጅግ አስከፊው በሽታ መሆኑም ተዘግቧል። የመላው አማራ ሕዝብ ድርጅት መስራችና ታዋቂው የቀዶ ጥገና ሐኪም የፕሮፌሰር አስራት ወልደየስ አጽም ከነበረበት ከበዓለ ወልድ ቤተ ክርስቲያን ፈርሶ መንበረ ጸባዖት ቅድስት ስላሴ ካቴድራል አረፈ። ደጋፊዎቻቸው በስማቸው የሚጠራ በጎ አድራጎት ድርጅት ለማቋቋም መስማማታቸው ተነግሯል። መለስካቸው አመሃ ዝርዝር ያለ አጭር ዘገባ ይዟል። ላለፉት አስራ ስምንት ዓመታት አዲስ አበባ ባልወልድ ቤተክርስቲያን አርፎ የነበረው የፕሮፌሰር አስራት ወለየስ አጽም ዛሬ ከቀትር በፊት ፈልሶ ወደ ቅዱስ ስላሴ ካቴድራል ተዛውረዋል። በመላው ኢትዮጵያ አንድነት ድርጅትና በሰማያዊ ፓርቲ አማካይነት በተዘጋጀው በዚሁ ስነ ስርዓት ላይ የፓርቲዎቹ አመራር አባላትና ደጋፊዎቻቸው አጽሙን ቀድሞ ከነበረበት ከባልወልድ ቤተክርስቲያን በማውጣትና አራት ኪሎ የሚገኘውን የነጻነት ሀውልት በመዞር ወደ ቅዱስት ስላሴ ካቴድራል አስገብተው ጸሎት ተደርጓል። የፕሮፌሰር አስራት ወለየስ አጭር የህይወት ታሪክም በዶክተር ያቆብ ኃይለማርያም ተነቧል። ከ18 ዓመታት በፊት ለዲሞክራሲ ለፍትህና ለአገራቸው አንድነት ሲታገሉ እንደወደቁ ያወሱት ዶክተር ያዕቆብ በ1983 ዓ ም በኢህአዴግ በተጠራው የሽግግር መንግስት ማቋቋሚያ ጉባኤ ላይ የፕሮፌሰር አስራት ወልደየስ ስም ተሳትፎ አስታውሰዋል። የደርግ ሥራ ተሸንፎ የኢህአዴግና ሻቢያ ስልጣን በተቆጣጠሩበት ወቅት ሰኔ 24 ቀን በ983 ዓ ም በተደረገው የሽግግር መንግስት ቻርተር ውይይት ላይ ተሰብሳቢው በሙሉ በሌለው ስልጣን የኤርትራን አስገንጥሎ ጮቤ ሲረግጥ የከፍተኛ ትምህርት ተቋማት ወክለው የተገኙት ፕሮፌሰር አስራት ግን ሀገር ላስገነጥል ተወክዬ አልመጣሁም። ውሳኔው ሕገ ወጥ ነው በማለት ተቃውሞ ታሰሙ ብቸኛ ኢትዮጵያዊ ነበሩ። በመጨረሻም መያድ ሰማያዊ ፓርቲ መዓሕድና ሌሎችም የፕሮፌሰር አስራት ደጋፊዎች በስማቸው የሚጠራ የበጎ አድራጎት ድርጅት ለማቋቋም መስማማታቸው ተነግሮ አጽማቸው በቅድስት ሥላሴ ካቴድራል እንዲያርፍ ተደርጓል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን አመሰግናለሁ። አድማጮች፣ ቅድም ሲል ያሰማሁት ዜና ዚዲሲ ውስጥ መኖሪያ ሕንጻ ላይ የደረሰው ቃጠሎ በቁጥጥር ስር መዋሉ ተገልጧል። በሕንፃው ውስጥ የሚኖሩ ኢትዮጵያውያን ላይ ጉዳት አልደረሰም። ስለሆነ አባተ እያጠናቀረው ነው፣ እንደደረሰ እናቀርባለን። ለሰዓቱ ያለውን ዜና በዚህ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሰኔ 18 2009 ዓ ምህረት ምሽት ፕሮግራም ነው። ኢድ ሙባረክ። በድጋሚ የተከበራችሁ ሙስሊም ምእመናን ናድምጡ ይንናገር ጥቂት ማመልከቻ ስለ ረመዟኑ የመሰናበቻ፣ ጌታችን ይመስገን ደረስን ላይዱ፣ ነገር ግን አዝነናል ጦሙ በመሄዱ በጦም ያምር ነበር የሁሉም ማደዱ፣ ተወልውሎ ገብቶ ሁሉም በመንገዱ ማማሩ፣ እስልምናው ኢማን ሴቱ ወንዱ። ረመዳን ያንተኩ ጎዳን መሄድህ ነፍስያ እንደ ልቧን ተፈንጠዝ እንግዲህ የሙሐመድ አወልን የኢድ ናሽድ ነው እያዳምጣችሁ ያላችሁት። ኢማን ሲቱ ወንዱ ረመን ያንተኮ ጓዳን የድሃ እናት አባት የሚስኪን ዘመዴ ተወራቱ ሁላን ያላቀው ሶመዴ የሚታደስበት የድኑ መንገዴ ሶ አብረኛው ደጉ ቀን ተነሳ ሊሄድ አእምሮ ነበር በሱ የሁሉም መደዴ ማሓባ ሚርቃናም ሶፋ መዋደዲ ወደ ኸይር ስፍራም ተነስቶ መሄዲ ለጀማዕ ሶላት ማምጣት መስጅዲ እንዲ ኣለውንቀን ሳንሰራ በታንዲ እንዱኋ ሳለፍነው በቧልታ በቀልዲ ረመዷን እንደ ጉቀን የዲኑ ከራማ የኸይር ማምረጃን የረሕመታው ድማ እስተዛሬ ደረስ ነፍስያችን ታማ ተሸይጧን ጋር ሁናን ተበላሽታ ጠማ። አሁን ደግሞ የኢድ መልእክት ከሜካ ሳውዲ አረቢያ ሼህ አሊ ገርባ፣ አሁን ያሉት ሜካ ሳውዲ አረቢያ ነው። ሼህ አሊ በኢትዮጵያ የገርባ መስጅድ ኢማም የነበሩ ሲሆን በሪያድ ጃሚ አኑር መስጅድ የሚያገለግሉ መምህር ናቸው። ሰለሞን አባተ ማምሻውን በስልክ አግኝቶ አነጋግሯቸዋል። እኔ አሁን ያለሁት መካ ነው ሀረም ታላቁ ቦታ አጠቃላይ የአለም ሙስሊሞች የሚሰባሰቡበት እና እንደዚሁም አቅጣጫቸውን ወደሱ የሚዞሩበት የሆነው ታላቁ መካ የሚባለው ቦታ ላይ ነው ያለው። ሼህ አሊ ገርባ እንኳን ለኢድ አደረሶት ኢድ ሙባረክ ሎት አለሁኝ። በአሜሪካ ድምፅ ራዲዮ ጣቢያ አድማጮች ስም እንኳን አብሮ አደረሰን። ሁሉን አጠቃላይ የአለምን ህዝብ እንዲሁም ደግሞ በአለም ያሉ ኢትዮጵያ ሙስሊሞችን እንኳን ለተከበረው ኢድ ሰላም አደረሳችሁ ስላለሁኝ እንዲሁም ደግሞ አሜሪካን ድምፅ ሬዲዮ ጣቢያ አዘጋጅ የሆናችሁትን እንኳን በሰላም ደረሳችሁ። አለበላች አሚን። ሼክ አሊ፣ ለመሆኑ የዘንድሮው ሮመዳን እንዴት ነበረ? ከሌሎቹ ጋር ሲያስተያዩት እንዴት ነው ያለፈው? ከማንኛውም አመት በጣም የቀለለ ደስ ያለ ሆኖ ነው ያየሁት። ለእኛ በላይ ኢትዮጵያውያን በኩል በተለይ አንደኛ ከመንግስትም በኩል ካለው ጫና ከኢኮኖሚውም ጫና ከተለያዩ አንግሎች እዚህ ቦታ ላይ መጥቶ ጾም መጾም ለእኛ ከባዳችን ነበር። በአሁኑ ወቅት ግን ብዙ ኢትዮጵያውያን ሙስሊሞች እዚህ ቦታ ላይ ተገኝተው ከዓለም ሙስሊም ጋር ሆነው ጾሎት ሲያደርጉ የተለያዩ አምልኮቶችን ሲያከናውኑ መክረማቸው ከሌላው አመት ለየት ያደርገዋል እና እንደዚሁም ደግሞ ሁሉም በተለያዩ አምባገነን ባለስልጣኖች በሚደረግበት ተጽዕኖ የተሰማውን ስሜት እዚህ ቦታ ላይ ለጌታ ቅርብነኝ አለበት ቦታ ላይ እንትን ሲል መክረሙ ከሌላው ረመዷን ለየት ያደረገዋል፣ ወይም ከሌላው ጾም ለየት ያደረገዋል። ቀሎትም በስሜት በጥሩ ስሜት ነው ጸሎት ሲያደርጉ ያየሁትና ከሌላው የተሻለ ወይንም ደግሞ የቀለለና ደስ ያለ ጾም ነው ብዬ ነው ያየሁት። ሼህ አሊ ካነሱልኛ አይቀር እንግዲህ ከሌሎች ሀገሮችም በብዙ ምክንያቶች ወደ ሳውዲ አረቢያ የሚገቡ ሰዎችን እንደ ገለጹልኝ ለአምላካቸውም የሚሰማቸውን ችግራቸውን፣ ብሶታቸውን በችግርም ምክንያት ይሁን በመሪዎቻቸው አምባገነንነትም ምክንያት ይሁን ብዙ መከራ የሚደርስባቸው ሰዎች ወደ ሳውዲ አረቢያ እየሄዱ በስራም ምክንያት በብዙ ሁኔታዎች ችግር ውስጥ ይገባሉ። እዛ በተለይ ደግሞ ይሄንን ሰሞን የሳውዲ አረቢያ መንግስት የመኖሪያ ፍቃድ የሌላቸው የውጭ ሰዎች ከሀገር እንዲወጡ ትእዛዝ ያስተላለፈበትና ቀነገደብ የቆ የቆረጠበት ሰሞን ነው። ይሄ ሰሞን እና እንዴት ነው ሳውዲ አረቢያ ውስጥ የሚገኙ የውጭ ዜጋ የሆኑ ሙስሊም ምዕመናን እነዚህን ቀኖች እያሳለፉ ያሉት? ይሄ ህግ ከወጣበት ጀምሮ በአጠቃላይ ማንኛውም የውጭ ዜጋ በመጨለቅ እና እንደዚሁም ደግሞ የቻለው አገር በሄድ ምንም ችግር የለብኝም አገር በሄድ የሚከበለኝ አለ ያለው ወይንም ደግሞ ጥሩ መሪዎች ያሉት ሁሉን ነገር ያዘጋጁለትና ያመቻቹለት በመውጣት በጣም እንትን እያለ ባለበት ወቅት ህዝብ መካከል ሶም ሲመጣ በጣም ነው ሁሉም ልክ የጭንቁ ነጻ መውጫ ወይንም ደግሞ የጭንቀቱ ማቃለያ አድርጎ ነው ያየው ማለት ትችላለሁ። እዚህ ቦታ ላይ መድረስ የማይችሉ ህገወጥ በመሆናቸው ምክንያት እዚህ ቦታ መድረስ የማይችሉ የሆኑ በመንገድ ላይ በተፍትሽ አማካኝነት ልንያዝ እንችላለን እያሉ የማይመጡ የነበሩት ሁሉ በዚህ ወር ግን በአጠቃላይ መጥተው እዚህ ያው ብዙታቸውን ለአምላካቸው አሰምተዋል ማለት ትችላለሁ። ምክንያቱም ይህንን ወሩን አንደኛ እነሱ ያከብሩታል ኛም ደግሞ ሊሄድ የተዘጋጀ ነው። ህዝቡ ሊሄድ የተዘጋጀ ነው። ሊሄድ የተዘጋጀ ከመሆኑም አንጻር የመሰናበቻ ጉብኝት ቢያደርግ ምንም ችግር የለበትም ያሉ ይመስላሉ። እነሱም ዝም ብለው ለቀውታል። በአጠቃላይ ህዝቡ ጾሙ ሲገባ መጨረሻው አስር ሲደርስ ነበር እስከ ዛሬ በጣም ግፊያ የሚበዛው እዚህ ቦታ ላይ ማለት ነው። በዘንድሮ እለት ግን ጾሙ ከገባበት ሰዓት ጀምሮ እስከ አሁኑ ሰዓት ድረስ ህዝብ በህዝብ ላይ እየተጋፋ እናንትን እያለ ነው የምታየው ከህዝብ ብዛት የተነሳ ማለት ነው። ስለዚህ የጭንቀታቸው መቆሻ ሆኖላቸዋል ብዬ ነው ያየሁት። ሼህ አሊ እንግዲህ ቅዱስ ሮመዳን በሙስሊም እምነት እጅግ ቅዱስ ከሆኑ የዓመቱ ጊዜዎች አንዱ ነው ብል የተሳሳትኩ አይመስለኝም። አሁን ደግሞ እርሶ የሚገኙት ከዓለም እጅግ ቅዱሳን ተብለው ከሚታወቁ ስፍራዎች በአንዱ ነው። ለሙስሊም ምዕመናን በተለይ ከሜካ የበለጠ ቅዱስ ቦታ ያለ አይመስለኝም እና እዛ ላይ ሆነው እርሶ በአሁኑ ጊዜ ያለውን የዓለማችንን ሰላም ሁኔታ እንዴት ነው የሚያዩት? የዓለም ሙስሊሞችስ እንዴት ነው የሚገመግሙት? በተለይ በዚህ ለሙስሊም ምዕመናን በጣም የተቀደሰ ወር ውስጥ በብዙ ሙስሊሞች ላይ በዓለም ዙሪያ ብዙ በደሎች ብዙ ስቃዮች ደርሰዋል። በተለይ በራሳቸው በሙስሊም ተከታዮች የሽብር ቡድኖች ነው እነዚህ በደሎችና ስቃዮች ሲደርሱ የታዩት፣ ብዙዎችም ህይወታቸው ጠፍቷል። ለመሆኑ እንዴት ነው እርሶ ከዛች ቅዱስ ምድር ላይ ቆመው ይሄንን ሁኔታ የሚያዩት? ይሄ ሁኔታ በጣም እንግዲህ ምናልባት የሽብር ያንቀሳቅሳቸውን ምክንያት ሁላችንም በግልጽ የማናውቀው ሊሆን ይችላል። በራሳችን ግምት እና እንትን ደግሞ የተለያየ ትችት እና የተለያየ እንትን ልንሰጠው እንችላለን። ያው የብሶት ውጤት ነው፣ የስቃይ ውጤት ነው፣ የተለያየ እንትን ልንል እንችላለን። ነገር ግን በምንም ይሁን በምን በንጹሐን ዜጋ ላይ የሚወሰደው እርምጃ ማንኛውም ሃይማኖት ሆነ ማንኛውም አእምሮ ያለው ሰው የሚያምንበትና የሚቀበለው ነገር ባለመሆኑ በጣም ሁሉም ይህ ነገር አማርሮትና ወይም አስተላጭቶት ሁሉም ይህን የሽብር ተንቀሳቃሽ አላህ እንዲህ ይዝለት ዱዓ እያደረገ የተማጸነ ነው። እንትን ያልነው በተለይ ኢማሞቹ ወይንም መሪዎቹ ማለት ነው። ዝህ አማኞችን በስግደት የሚመሩ የሆኑት መሪዎች በጸሎታቸው ላይ ይህንን ነገር ሳይቀላከሉና ወይንም በዓለም ላይ የሚከሰቱ ንጹሀንን የሚያሸብሩ አካሎች አላህ ስርዓት እንዲያስዛቸው ወደ አእምሯቸው እንዲመለሱ ይህ ማንኛውም ሃይማኖት የማይደግፈው ማንም ሰው የማይደግፈው ንጹህ አስተሳሰብ የሚያስብ ሰው የማይደግፈው በመሆኑ እዚህ ቦታ ላይ ሁሉም ለአምላኩ በመናገር የሽብርን ተግባር ከማንም ወገን ቢሆን የሽብርን ተግባር እናወግዛለን፣ የሽብርን ተግባር እንቃወማለን፣ አምላካችን ከሽብር ሰላም ያድርገን እያለ ጸሎት ያደርግን ያየሁት እና ያን ከዚህ እኔ የተገነዘብኩት ሁሉም ቢሆን ሽብር የሚባለውን ነገር መደገፍ ቀርቶ ሁሉም በሱ ነገር እንደተሰላቸና ሰላምን ፈላጊ እንደሆነ ነው እኔ ያነበብኩት ማለት ነው። እና ይህን እንትን ምናልባትም ከመንግሥታቶችም የሚያሸብር አካል ሊኖር ይችላል፣ ግለሰብም ሊሆን ይችላል ይህን ነገር የሚያደርገው ወይንም ደግሞ የሆነ ድርጅት ነገር ሊሆን ይችላል። በማንኛውም መልኩ ግን ሕዝብ የሚፈልገው ሰላም መኖርን ነው በቃ ሰላም አየር መተንፈስን፣ ሰላም ቦታ ላይ ሆኖ አምልኮቱን በጥሩ ሁኔታ እንዳያከናውን፣ ሰራተኛም ሰራውን በሰላም እንዳያከናውን፣ ተማሪም ትምህርቱን በሰላም እንዳያከናውን፣ ጭካኔና እንደዚህም ጭቆና የሚባለው ነገር እንዲሁም ደግሞ ይህን የመሰለ ሰላምን የሚነሳ ወይንም ደግሞ ሰዎችን የሚያስበረግግ የሚያስደነግጥ የሆነ ነገር ሁሉም እንደሰለቸው፣ እንደጠላው፣ እንዳወገዘው ነው የተረዳሁትና ያነበብኩት። ሼህ አሊ እንግዲህ ይሄ ጊዜ የርህራሄ ጊዜ ነው፣ የዘካ ጊዜ ነው፣ የደስታም ጊዜ ነው እና ከማሰናበቴ በፊት ማስተላለፍ የሚፈልጉት መልዕክት ካለ ለዓለም ሙስሊሞች፣ ለኢትዮጵያውያን ሙስሊሞች በአጠቃላይ ለዓለም ህዝብም ጭምር እኔ በዚህ በተከበረ ቦታ ላይ ሁኝ ማስተላለፍ የምፈልገው ይህ ወር የመተዛዘኛ፣ የመፋቀሪያ፣ የመሰባሰቢያ፣ ሀሳብ መለዋወጫ እና የመተባበሪያ ወር ነው። ይሄ ወር ሁሉንም የተራራቀውን አቀራርቦታል። የተጨካከነውን ደግሞ እንዲተዛዘን አድርጎታል። እንዲሁም ደግሞ እንዲተባበርና ችግር የተላይነ ያለው ማለትን አውቆ ችግሩን እንዲቀርፍ አድርጎታል። ትምህርት ሰጥቶታል። በዚህም ትምህርት አማካኝነት ብዙ ወገኖች ተረድተዋል የሚል ሀሳብ አለኝ። ይህ ነገር ግን የዚች ወር ተግባር ብቻ ሆኖ መቅረት እንደሌለበት ሙስሊም አማኞች ሁልጊዜም ቢሆን ሁልጊዜም ቢሆን ነቢያችን አለህ ሰላት ወሰላም ያስተማሩት ሁልጊዜ ሙስሊም ሩህ ሩህ መሆን እንዳለበት አዛኝ መሆን እንዳለበት የሆነ እንስሳ ተጠምጦ የሆነች በዘመኗ ወይንም በጊዜዋ በጣም ህዝብን የምታበላሽ በጣም ብልግና ተግባር የምትተገብር የነበረች ሴት እሷም ጠምቷት ነበርና ውሃ ጠጥታ ስታበቃ እንሰሳው ውሻ ውሻ ነው ይባላል። ተጠምቶ እርጥቡን አፈር አይታ በጫማዋ ውሃ ቀጥታ ስታበቃ አጠጣቸው። ያን ስንት ዓመት ህዝብን ስታታለል እና እንዲሁም ስታባልግ የነበረችውን ሴት ያንን ውሻ አዝና በማጠጣቷ አላህ ወንጀሏን ማራት ገነትም አስገባት ብለው ነቢዩ አለይሂ ሰላቱ ወሰላም ተናግረዋል። ስለዚህ ማንኛውም ሰው ላይ እዝነት ከሰዎች ላይ አይነሳም እነዚያን ሰዎች የተጠሉ ቢያደርጋቸው እንጂ፣ እዝነት ማንኛውም ሰው ላይ አይኖርም ሰዎችን ተወዳጅና እንደዚሁም ክብር ያጎናጸፋቸው ቢሆን እንጂ፣ ብለው ትምህርት ሰጥተዋል። ይሄንን ትምህርት የዘላለም ተግባራችን የዕለት ተዕለት እንቅስቃሴያችን ልናደርገውና ለማንኛውም ሰው አዛኞች እንድንሆን እንድንረዳ አቅመ ደካሞች ይኖራሉ፣ እንዲሁም ደግሞ ሙልጫ ድሃዎች ይኖራሉ፣ የተሳሪ ወገኖች ይኖራሉ፣ በሽተኞች ይኖራሉ። እነዚህ እነዚህ ሁሉ እኛ ጤናማ ሆነን እየተንቀሳቀስን እየበላን እየጠጣን እየለበስን ለእነሱ የማናዝን ከሆነ፣ እነሱን የማንረዳ ከሆነ ፈጣሪያችንም አምላካችንም ሊረዳን ስለማይችል ስለማያዝንልን የማያዝን አይታዘንለትም ስለተባል አዛኞችን አዛኝ የሆነው አምላክ ያዝንላቸዋል የሚለውን ስለተማር ይህን ትምህርት በተግባር ላይ ልናውለው ይገባል። እርስ በርሳችን ልንተዛዘን፣ ለወገኖቻችን ልናዝን፣ ወገኖቻችንን ልንረዳ ይገባል። በዚህ በተከበረ እንሰራው የነበረውን የአምልኮ ተግባር ከእዝነት ጀምሮ፣ ከመዋደድ ጀምሮ፣ ከመረዳዳት ጀምሮ ስንተገብረው የነበረውን እስከ አመቱ ድረስ ቀጣይ አድርገን እንድንይዘው ለሁሉ ሙስሊም የማስተላልፈው አደራዬ ነው። እንደገና ደግሞ ሙስሊሙ ብቻ ሳይሆን ሰው ሰው በመሆኑ መከበር ስላለበት፣ ሊታዘንለት ስለሚገባ ሁሉም የመተዛዘ ያዘንን የመረዳዳትን ባህል እያጠነከረ እያጎለበተ መሄድ እንዳለበት ለሁሉም ህብረተሰብ መልእክቴን አስተላልፋለሁኝ። እንደዛ ከሆን ከማንኛውም አደጋ ነጻ ልንወጣና እንደዚሁም ጥሩ የተባሉ እድሎችን ፈጣሪያችን ሊገጥመን ይችላል የሚል አሳብ አለኝ ማለት ነው። ሼህ አሊ ገርባ እጅግ በጣም አድርጌ አመሰግናለሁኝ። ለምክሮ ሁሉ መልካም በዓል እንዲሆንሎ ትመኛለሁኝ። ለእርስዎም ለቤተሰቦም፣ ኢድ ሙባረክ በድጋሚ እኔም አመሰግናለሁኝ። አሰላሙ አለይኩም። አሰላሙ አለይኩም። ተቀበለ አላ ቢናው ሚንኩም። አልሐምዱልላህ ወጣልን። ሂዱ የመደሰቻ የመዋደዱ

تكبر الله, الله عيد الفطر بنا ومنكم زكاة تكبر الله لا بيسكر من بنا የመሐመድ አወልን ነሽድ ነበር ያሰማናችሁ። አሁን ደግሞ ወደ ሲያትል እናመራለን። ሰለሞን ወደ ሲያትል ዋሽንግተንም ደውሎ ኡስታዝ መሐመድን አነጋግሯል። በደስታዋለ ኡስታዝ መሐመድ እንኳን አደረሶት ለኢዳል ፍጥር ዒድ ሙባረክ። በአሜሪካ ድምፅ ራዲዮ ጣቢያ ባልደረቦችና በአድማጮቻችን ስም እንዲሁም ለእናንተ እንደዚሁም ደግሞ ለሁሉም ለመላው ለመእምናኖች ለሙስሊም ተከታዮች እንኳን አደረሳችሁ ለኢትዮጵያውያኖች ሙስሊሞች እንዲሁም እኛን ለሚመስሉ ወንድሞችና እህቶቻችን እንኳን ለዚህ የተባረከ ጊዜ አደረሳችሁ። ላለሁ አመሰግናለሁኝ። ኡስታዝ መሐመድ እንዴት ነበር ለመሆኑ የዘንድሮ ረመዳን? ረመዳን ዘንድሮ በጣም በእርግጥ ደስ የሚል ነው። በእኛ አካባቢ ያው ፍጥራ ይደረጋል። ፍጥራ ማለት ያው ቅዳሜ ና እሑድ በይበልጥ ቅዳሜ ቅዳሜ ተሰብስበው ሕዝቡ አንድ ላይ ያፈጥራል እና በዚህ አይነት መንገድ ነው የምናሳልፈው። ያው እንደምታውቀው ረመዳን ማለት ቻሪቲ የሚወጣበት በጎ አድራጎት የሚሰጥበት የሚወጣበት የዘካ ጊዜ ማለት ነው። አዎ ዘካ ተልፍጥርም ዘካም እንደዚሁ ደግሞ የጾመ ለው ሰው ጋር አብረህ ቁጭ ብለህ ታፈጥራለህ እንደዛ አይነት ነገር የሚደረግበት ጊዜ ነው እና በጣም ደስ የሚል ነው ያለፍነው። ያው እንግዲህ በሀገራችን ያለው ችግር ነው እንጂ መቼም ደህና ነን፣ በጣም በጥሩ ሁኔታ ነው ያሳለፍነው። ኢዱም ደግሞ ያው በዚህ አካባቢ ያሉ የኢትዮጵያ ሙስሊሞች ኮሚኒቲ፣ እንዲሁም ሌሎቹም ሆነን በአንድ ስታክ ፓርክ ላይ ጸሎቱን ሥነ ሥርዓት ይካሄዳል የሚካሄደውም ብዙ ጊዜ በሲታክ መስጊድ ባለው አንድ ኢጅፕታዊ እሱ ነው የሚያካሄደው። ከተለያዩ መስጊዶች ይምጣ እንጂ እሱ ነው ብዙ ጊዜ ሰለሞኔውን የሚያካሄደው። ግብፃዊው ኢማም ናቸው። አዎ ኢማም ነው፣ የሲታክ መስጊድ ኢማም ነው። እንግዲህ ኢትዮጵያውያን ሙስሊሞች ብቻ ሳትሆኑ፣ በከተማው የምትኖሩ ሙስሊሞች ሁሉ ናቸው የምትሰባሰቡት ማለት ነው። አዎ ኢትዮጵያውያን ሙስሊሞች ብቻ አይደለንም፣ ሌላው ሁሉም አንድ ላይ ተሰብስበን ነው። ግን የአሁንም ልህ ሰውዬ ሰራዊ ነው እሱ ነው ብዙውን ጊዜ እንትኑን የሚሰጠው፣ የሚመሩት ስርዓተ ጸሎቱን ማለት ነው። ኡስታዝ መሐመድ፣ በዚህ ጊዜ በተለይ አሁን ባለንበት ዘመን የዓለማችን ሁኔታ የሰላማ ሁኔታ ብዙ ጊዜ ከእስልምና ጋር እየተያያዘ እንሰማለን፣ ከሙስሊሞች ጋር ሲያያዝ እንሰማለን። ለመሆኑ እርስዎ እንደ አንድ ሙስሊም ምን የሚሰጡት ትርጉም፣ ምን የሚሰማውት ነገር አለ? በእርግጥ እንደምታውቀው በአሁኑ ጊዜ በሙስሊሙ ላይ ነው ታርጌቱ። የማን ታርጌት ማለት ሆነው ይቅርታ፣ የማን ኢላማ ማለት ሆነው። ይህ እንግዲህ ኢላማው ራሱ እንደምታውቀው ሻአ የሚባል ሙስሊም አለ፣ እንደዚሁ ሱኒ አለ፣ ሱፊ አለ። እና ይሄ በርስ በርስ የመጣው ችግር በእኛው ላይ መልሶ ታርጌቱ ሆኗል። እኛው ላይ ይሄ የሚባለው ነገር ሁሉ የመጀመሪያው ኢላማ ሙስሊሙ ራሱ ነው። ባይኖት፣ አዎ ራሱ ነው። ሙስሊሙ ነው ሙስሊሙ ነው ያመጣው። በራሱ ሙስሊሙ ያመጣው እርስ በርስ ሙስሊሙና ሙስሊሙ ልበልህ። በእርግጥም ትክክለኛ ሙስሊም ባይሆኑ ሙስሊሙና ሙስሊሙ ሲፋኩት በዓለምም ደረጃ አለው። የሙስሊሙ የእርስ በርስ ችግር ለሌላው ተመቸው። የራሳችን ችግር በራሳችን ያመጣ ነው ችግር ነው እዚህ ደረጃ ላይ ሊያደርሰን የቻለው። በአለም ሙስ- ኡስታዝ መሐመድ የሚያስተላልፉት በዓሉ እንዴት መከበር እንዳለበት ሰሞናቱም እንዴት መሆን እንዳለባቸው ለሙስሊሙ ምዕመን የሚያስተላልፉት መልእክት ካለ ለሙስሊሙ ህብረተሰብ፣ የማስተላልፈው በመጀመሪያ እንኳን ለዚህ ለታላቁ ዒድ ደልፈጥር እንኳን አደረሳቸው እላለሁኝ። በመቀጠል እንግዲህ ዒድ ማለት አብረህ የምትበላበት፣ አብረህ የምትጠጣበት የምትደሰትበት ጊዜ ስለሆነ በአንድ ላይ ተሰብስበን ጎረቤት ሳይቀር ጎረቤቶችህን ሳትቀር ክርስቲያንም ሆነ ሙስሊም ጎረቤት ሳይቀር፣ በተለይ ጎረቤቶች ይሰርተህ ምግብ ያንን ምግብ አብረህ የምትበላበት ጊዜ ነው። ይህ መደረግ አለበት ነው እና ሌላው ላስተላልፈው የምፈልገው ለኢትዮጵያ ሙስሊሞች እንኳን በሰላም ለዚህ በዓል አደረሳችሁ። ላለሁኝ በጣም አመሰግናሃለሁኝ። በጣም እግዜር ይስጥልኝ። እንኳን አደረሶት እርስሆንም ከነ ቤተሰቦ ኢድ ሙባረክ። ኡስታዝ መሐመድ አመሰግናሃለሁኝ። ለአንተም እንደዚሁ አሚን። ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰሎሞን ከጽዮን ግርማ ጋር ያዘጋጀውን ልዩ የኢድ መሰናዶ ነው የምትከታተሉት። አድማጮች ቀደም ሲል እንደገለጽኩት ትናንት ማታ በሰሜን ምዕራብ ዋሽንግተን ዲሲ 13ተኛውና ፒበዲ በሚባል አካባቢ በሚገኝ የመኖሪያ ህንፃ ላይ የደረሰ ቃጠሎ አያሌ ሰዎች ሞቱ ተብሎ እንደተናፈሰው ወሬ ሳይሆን ብዙ ጉዳት ከማድረሱ በፊት በቁጥጥር ስር ውሏል። እንዳልኩት ሰሎሞን አባተ እየተከታተለው ነው። ሰሎሞን፣ ኢድ ሙባረክ። በነገራችን ላይ ኢድ ሙባረክ ለአንተም፣ እንዲሁም ለመላ ሙስሊም እመናን በጠቅላላው እና እንደተናገርከው አዲሱ ዋናው ትልቁ ዜና አሁን ምንም ጉዳት አልደረሰም። ቤተሰቦች በያላችሁበት ቦታ ተረጋጉ። ከዓለም ዙሪያ ከኢትዮጵያም ከየትም ቦታ ብዙ ሰዎች እየደወሉ እየጠየቁን ነው፣ እየተረበሹብን ነው እያሉ እነግረውናል። ዶክተር ሂራን ሰረቀ ብርሃን በዲሲ መንግስት የአፍሪካዊ ጉዳዮች ኃላፊ ናቸው። አሁን እዛ አካባቢና ተረጂዎቹም ያሉበት አካባቢ ነው ያሉት። አሁን አነጋግሬያቸው ነበር ወደዚህ ስቱዲዮ ከመግባቴ በፊት የሚሉትን እንስማ። የደረሰበት ቦታ ፒቦዲ የሚባል መንገድ አስራ ሶስተኛ እና ዲሲ ኖርትዌስት ውስጥ አንድ ህንጻ፣ የመኖሪያ ህንጻ ፓርት ህንጻ ነው። አስራ ሶስት ህንጻ ፒቦዲ የሚባል አድራሻ ያለው ነው። አስራ ሶስተኛው መንገድ እና ፒቦዲ መገናኛ ላይ ፒቦዲ ላይ መገናኛው ላይ ያለ ህንጻ ነው። ስንት ፎቅ ነው ያለው ህንጻው? ምናልባት ወደ አራት ወይ አምስት። እሺ እሺ አሁን እርስዎ የት ነው ያሉት? በነገራችን ላይ አሁን ያለሁት ኤምሪ ሬክሬሽን ሴንተር የሚባል የተጎዱት ቤተሰቦች ለማደር እንዲሄዱ የተደረገበት ቦታ ነው። ለአንድ ለሁለት ቀን መጠለያ ነገር ማለት ነው። መጠለያ ነው፣ ሸልተር ነው። ስንት ሰው ነው እዛ ዶክተር ሄራን የሚኖረው? በአጠቃላይ በዛ ህንጻ ላይ ቤተሰቦች ወደ መቶ ሀምሳ አምስት ብለውናል ትላንትና። ከዚህ ውስጥ ኢትዮጵያውያን፣ ኤርትራውያን አሉ አሉ አፍሪካውያንም እሺ ሌሎችም የአፍሪካ ሀገሮች ሰዎች። እሺ ስንት ይሆናሉ? እንደገባኝ ከሆነ ወደ አምስት እስከ ሰባት ቤተሰቦች ናቸው። ቤተሰብ ማለት አፓርትመንት ይዘው ያሉ አሁን ኢትዮጵያውያን ማለት ናቸው? አዎ ኢትዮጵያውያን። እሺ አሁን እዚህ በዋልኩበት ናይጄሪያዊ እና ካሜሩናዊ ቤተሰቦችም አግኝቻለሁኝ። ለመሆኑ የደረሰ ጉዳት አለ በሰው ላይ? በሰው ህይወት ምንም አደጋ አልደረሰም። በሚገርም ሁኔታ በሙሉ መውጣት ችለዋል። በአካልስ ላይ የደረሰ ጉዳት አለ? የቆሰለ ሰውም? ምንም ጉዳት የለም። ያው የአፓርትመንቱ ውስጥ ያለው እቃና የንብረት ጉዳት ነው አብዛኛው። ምን ያህል እንደው በግምት ይታወቃል? የደረሰው የንብረት ጉዳት ገና ነው። ዶክተር ሄራን ሰረቀ ብርሃን በዲሲ መንግስት የአፍሪካዊ ጉዳዮች ኃላፊ በጣም አመሰግናለሁኝ ለሰጡኝ ማብራሪያ። በጣም እግዚአብሔር ይስጥልኝ። እናንተም ስላስተላለፋችሁ፣ ከኢትዮጵያ ብዙ ጥሪ ደርሷችኋል ቤተሰቦቹ እና ትንሽ የሚያረጋጋ ነገር መስማታቸው ጥሩ ነው። በእናንተ በኩል እግዚአብሔር ይስጥልን። ተጨማሪ መረጃ ዌብሳይታችንና ፌስቡክ ገጻችን ላይ ይገኛል። አዲሱ ከዛ በተጨማሪ የዲሲ ከንቲባ ሜሪየል ባውዘር ትናንትና አደጋው እንደደረሰ እዛ ነበሩ። ሁሉንም ተከታትለው አይተዋል። በተለይ በተለይ የመኖሪያ ፍቃድ የወረቀት ችግር ያለባቸው ሰዎች አንዳች ስጋት እንዳይገባቸው ከንቲባዋ አሳስበዋል። ችግራቸውን ሁሉ ለመንግስት እንዲያሳውቁ ያለባቸውን ሁኔታም ጠይቀዋል። እርዳታ የሚፈልጉም ከሆነ እርዳታ የኢሚግሬሽን ጉዳያቸው ግምት ውስጥ ሳይገባ እንደሚሰጣቸው ነግረዋቸዋል ብዙዎቹ ቤተሰቦች ከዛ መጠለያ በሆቴሎች እንዲያርፉ እየተደረገ ነው እንደነገሩኝ ከሆነ ተጨማሪ መረጃ እየተከታተልን እንዘግባለን ዌብሳይታችንና ፌስቡክ ገጻችንም ላይ ይገኛል ነገም እናቀርባለን እንደ ሁኔታው ትልቁ ዜና በህይወት ላይ የደረሰ ምንም ጉዳት የለም እንደተወራ ወሬና ስራ አድማጮች ተረጋጉ ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው ሰለሞን ወደ እናንተ ዝግጅት ደግሞ ልመልሳችሁ في كل ما تأمس سوية خليك لي حمد فينا وناقبانا دعوة رسول الله محمد بي سنة سلامتي وما تغتل بي آسمت آه بي لك دي رائد يا إسحان عبد الله عيد مبارك نشيد የምታደምጡ እዚሁ በአገር ቤትም የሆናችሁ ከወለት ከዘመድም የራቃችሁ በዓለም ዙሪያ ሁሉ ያላችሁ እንኳን ለኢድ በዓል አደረሳችሁ። ኢድ ሙባረክ። ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢ አይ ላይ ማዳመጥ ትችላላችሁ። በፌስቡክ እና በትዊተር አት ቪኦኤ አምሃሪክ ብላችሁ ተከተሉን ተነጋገሩ ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየለቱ የምናስተላልፍላችሁን ጋቢና ስርጭት እንድታዳምጡ ጋብዛለን። እንዲሁም ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በመካከለኛ ሞገድ 1431 ኪሎ ኸርትስ ላይም አለን። ጽዮን ግርማና ሶሎሞን እንኳን ለኢድ አልፈጥር አደረሳችሁ። ዒድ ሙባረክ። ሙስሊም ሙስሊማቶች በሙሉ ሰላም ዓለይኩም። ከአሜሪካ ድምፅ እየተዘጋጀ የሚቀርብላችሁ የጋቢና ቪኦኤ ዝግጅት በአዲስ ሰዓት በአዲስ ስቱዲዮ ለእናንተ ይደርሳል። ከሰኞ እስከ ዓርብ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል በዋሽንግተን ሰዓት አንድ ፒኤም በቀጥታ በናይል ሳትና በአጭር ሞገድ 19ና 25 ሜትር ባንድ በ12110 እና በ15580 ኪሎ ኸርስ ታገኙናላችሁ። አስታውሱ፣ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በፌስቡክ ላይቭም ጭምር አት ቪኦኤ አምሃሪክ ዝግጅታችን ካለፋችሁ በድጋሚ በሳተላይት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል እንዲሁም ከአንድ ሰዓት እስከ አንድ ሰዓት ተኩል ታገኙናላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ኑ አብረን ከአድማስ ስንሻገር የሳዑድ አረቢያ የምሕረት አዋጅ ተስፋና ስጋት። ሳዑዲ አረቢያ ውስጥ ያለ ፈቃድ የሚኖሩ ያለ እንግልት እንዲወጡ ሀገሪቱ የሰጠችው የጊዜ ገደብ ዛሬ ወይም ነገ ይጠናቀቃል። ሁኔታውን ከስፍራው ሲዘግቡ የቆዩ ሁለት ጋዜጠኞች ከማስታወሻ ደብተራቸው እየገለጡ የአይንማኝነት ማኝነት የሆኑበትን ውሎ ያስረዱናል። ስለ ሽብሩ የዶቼቨለ የሪያድ ዘጋቢ ነው። በየምዝገባ ጣቢያዎቹ እየተገኘ የሚያየውን በምስልም ጭምር እያስቀመጠ ዘገባውን ያሰማናል። የቀድሞው የዶቼቨለ የጅዳ ዘጋቢ አሁን ደግሞ በማኅበራዊ ሚዲያ ዘገባዎቹን የሚያቀርበው ነቢዩ ሲራክም ሌላው እንግዳችን ነው። በሪያድና በጅዳ ያለውን ሁኔታ እንዲነግሩን ጽዮን ግርማ ሁለቱንም ጋብዛለች። ሁለታችሁንም በጣም አመሰግናለው ስለሺ ሽብሩ ሪያድ፣ ነቢዩ ሲራክ ደግሞ ከጅዳ ነው። ሁለታችሁም ጋዜጠኛ ናችሁ። ሁለታችሁም እዛ ያለውን ሁኔታ በቅርብ በጣም በቅርብ ሆናችሁ የምትከታተሉ ናችሁና እስቲ አሁን ያለውን በአሁን ሰዓት ያለውን ሁኔታ ለአድማጮቻችን ግልጽ ለማድረግ ይጠቅማልና እስካሁን ባለው ጊዜ ውስጥ ከሪያድ ምን ያህል የሚሆኑት ኢትዮጵያውያን ለቀው ሄዱ? ከስለ ሺል ጀምር ሪያድ አካባቢ የነበረው አዲስ ምዝገባ በጣም ቀዝቅዞ ወርዶ ነበረ። ያለው እንቅስቃሴ ትኬት የሚቆርጡ ሰዎች ናቸው የነበሩት። ትኬቱም ቢሆን ከሰላሳ በኋላ ነው ያለው ከሰላሳ ወዲህ ምንም አይነት ፍላይት የለም ወንበር ቦታ የለም። ስለዚህ ሰው ብሩን ይዞ መሄድ እየፈለገ ቢያንስ መሄድ የሚፈልጉት ማለት ነው መሄድ አንፈልግም ብለው የቆረጡት እንዳሉ ሆነው መሄድ የሚፈልጉት ግን የአየር ትኬት ያላገኙበት ሁኔታ ነው ያለው። ትልቁ ቻሌንጅ ወይም አጣብቂኝ የሚሆናውን ቀኑ ካለፈው በኋላ የአየር ትኬትም ሆነ የጉዞ ሰነዳቸውን አሟልተው ትራንስፖርት ያጡት ምን ይሆናሉ የሚለው ይመስለኛል ትልቁ ጥያቄ። ነብዩ ወደ አንተ ልምጣና ጅዳስ ያለ ሁኔታ ምን ይመስላል? በጅዳ አካባቢ ከሶስት አራት ቀን በፊት ጀምሮ በተለይ ከፍተኛ ችግር ይታይባቸዋል ወደሚባሉትኝ ወደዚህ ወደ አሻራ መስጫው ቦታ ወደ ሽሜሲ አካባቢ ለመሄድ ሞክር ያለው እዚያ ሌሊት ሌሊት ላይ እጅግ በጣም ከፍተኛ የሆነ ቁጥር ያላቸው ሰዎች ለመመዝገብ እየሄዱ በጣም እየተንገላቱ ሳይሳካላቸው እየቀሩ አሉ። አንዳንዶች ተሰላጅተው ሁሉ የተውታሉ። በቃ ቢቀርም ይሻላል እያሉ ሁለት ሶስት ቀን በኋላ እዛው ውለው አድረው የተመለሱ ሰዎች ሁሉ አቃለው የድምጽ መረጃዎች ሁሉ አሉ። እና በአሻራ መስጫው ላይ ሌሊት ሌሊት ነው የሚያሰጥተኛ አሻራ እጅግ በጣም ችግር ላይ ነው ያለው። አሁንም ዛሬም ራሱ የመጨረሻ ቀን አሻራ መስጫ የመጨረሻ ቀን ነው ተብሏል። ዛሬም እዛው ዘገባ እየተደረገ እንደነበር ሰምቻለሁ። እና ትንሽ ነገሮች ጥሩ አይደለም ያሉት በተለይ ደግሞ በኢትዮጵያን አየር መንገድ ቲኬት የቆረጡ ኢትዮጵያውያን ባለፉት አራት ቀናት በየቀኑ አምሳ ሰው፣ አስር ሰው፣ ሀያ ሰው፣ አስራ ስድስት ሰው እየሆነ ከቲኬት ቆርጦ ኮንፈርምድ የሆነ ቲኬት የገዛ ሰው ከቲኬቱን ይዞ ወደ አየር መንገድ ለመሳፈር ሲሄዱ ሁሉ የተሳሄድ የቀረበት ሁኔታ ያለው በተለይ ዛሬ እዚህ አካባቢ ሄጄ ነበረ ወደዚህ ሀጅ ተርሚናል የሚባለው አካባቢ ሄጄ ነበረ እጅግ በጣም ከፍተኛ የሆነ ቁጥር ያለው ሰው በተለይም ደግሞ ከሚቀጥሉት ሶስት አራት ቀናት ቀጠሮ ያለው ሰው ሳይቀር እየሄደ እዛው ሻንጣውን ይዞ የተቀመጠበት አጋጣሚ ነው ያየውትኝ። እና በጣም በጣም ያሳዝናል። እጅግ በጣም አዝኛ የተመለስኩትኝ። ስለ ሺ የምታቀርባቸውን ዘገባዎች እየተከታተልኩ ነበር ከስፍራው እና ባለፈው ዘገባ የምዝገባ ጣቢያዎቹ ላይ ተገኝተ የምዝገባ ጣቢያዎቹ እዛ ያሉ ኢትዮጵያውያን ቅሬታ ሲያሰሙ ስትዘግብ ነበር እና እስቲ ሂደቱን ንገረን። እንደዛ የተፈጠረው በምን ምክንያት ነው? የኢትዮጵያ መንግስት ዘጠና ቀናቱ እንደተጀመረ ጀምሮ ማስታወቂያ ሲናገር ነበር እንዲመዘገቡና ከሀገር እንዲወጡና እዛ ጋር የደረሰው እንዴት ነው? አብዛኛው ሰው ከመጀመሪያው ጀምሮ አልወጣም። ተስፋ ማጣትና ተስፋ ማድረግ ብዬ የምገልጸው ነገር አለ። እኔ በዚህ ሀገር ተስፋ የሚያደርጉ ብዙ ኢትዮጵያውያን ዜጎች አሉ፣ ህገ ወጦች ነገ የምህረት አዋጅ ይወጣል የሚል ተስፋ፣ ረመዳን መጣና ሌላ አዲስ ነገር ይመጣል የሚል ተስፋ። ይሄ ተስፋ ማድረግ ነው። ለዛ ደግሞ በኢትዮጵያ ባለው ሁኔታ የወጡበት ነገር ስላልተመለሰ፣ ስላልተስተካከለ ተስፋ ያለ ማድረግ ወይም ተስፋ የመቁረጥ ሁኔታ አለ። ይሄ ሆኖ አብዛኞቹ ሰዎች ወደ መጨረሻ አካባቢ ሰላሳ ቀን ከቀረው ወይም አስራ አምስት ቀን ከቀረው በኋላ ነው የመጡት። ያኔ ደግሞ እጥረት ተፈጠረ። ማአት ነገር የሚያስተናግድ ሰው እጥረት ተፈጠረ። የትኬት እጥረት ተፈጠረ። አየር መንገድ ከዛ በኋላ ነው ሕንዶችን ጨምሮ ለሌሎች ትኬት ኦፊሶች የሰጠው ይሄን ነገር እንዲያስተናግዱ ማለት ነው። በዛን ወቅት የነበረ ሁኔታ የነበሩ አስተናጋጆች ከተስተናጋጁ እጅግ በጣም ያነሱ ስለነበሩ እርስ በርስ መገፋፋት፣ በዚህ ላይ ሙቀት ነው አርባ አንድ አርባ ሁለት ዲግሪ ሴንቲግሬድ ጠራራ ፀሐይ በሆነበት ሕፃን ልጅ ይዘው ነፍሰ ጡር ሆነው እዛ ቦታ ላይ መቆም በጣም የሚያማርር ነገር ነው እና እነዚህ ሰዎች ወደ የባሳቸው ናቸው። ስለዚህ በትንሹም በትልቁም ይበሳጫሉ። ትንሿ ነገር ሴንሴቲቭ ሆነዋል ስስ ሆነዋል እንትናቸው እና በዛ የተነሳ የተፈጠረ ነገር ነው እና በኋላ ላይ ያውም ደግሞ ይሄ ተለይቶ ወንዶች እና ጎረምሶቹ ሌላ ቦታ ሴቶች ሌላ ቦታ በሚሰናገዱበት ሁኔታ ነው። እንደዚ አይነት ነገር ተፈጥሮ የነበረው በፊትማ፣ አንድ ላይ በነበሩበት ሁኔታ ለሶስት ለአራት ቀናት ተስተጓጉሎ ነበረ። ወጣቶች መጥተው አዳራሽ ውስጥ እያበጠበጡ ምን እያሉ አገልግሎት ሰርቪስ መስጠት የቆመበት ሁኔታ ነበረ። ከዛ በኋላ አስተካክለው ከለዩትም በኋላ ጥረቶቹ እንዳሉ ሆነው ያየሻቸው ነገሮች የተከሰቱት በዚህ የተነሳ ነው ሲሆን አሁን እንደተረዳሁት ሰማኒያ ሺህ ያህል ለመሄድ የተመዘገቡ ናቸው የሚል ቁጥር እንዳለ ነው። አጠቃላይ ወደ አራት መቶ ሺህ የሚደርስ ወይም ወደ ግማሽ ሚሊየን የሚጠጋ ህገወጥ የሆነ ስደተኛ በዛ ሀገር እንደሚገኝ እና በፍላጎታቸው ተመዝግበው እንዲሄዱ ጥሪ የተደረገ አለ። ከዛ ውጭ ደግሞ እስር ቤት ያሉ እንዳሉ በጣም በተደጋጋሚ እኛም ስንዘግብ ቆይተናል እና የእነሱስ እስር ቤት ያሉት እጣ ክፍል ምንድን ነው የሚሆነው? የትስ አካባቢ ነው ያሉት እስር ቤቶቹ? እንግዲህ ሳውዲ አረቢያ ሲባል አሁን እናንተ ከሪያድና ከጅዳ ነው ያላችሁትና የተትስ እስር ቤት ነው ያሉት ስለ እሱስ መረጃ አላችሁ ወይ? ስለ እሺ፣ እንደው በዚህ በጀመርክበት ቀጥል ና ወደ ነብዩ ይመጣል። ከእኔ ይልቅ ነብዩ ብዙ ብዙ ኢንፎርሜሽን ያለው ይመስለኛል። እስር ቤት ላይ ግን ለእኔም ከእስር ቤት ጭምር ስልኮቻችን እዛ ገብተዋል። የሚደውሉልኝ ብዙ ሰዎች አሉ። አብዛኛው ጂዛን አካባቢ ነው ትላልቅ እስር ቤቶች ያሉት። አሁን አሁን ባለው ሁኔታ ስለ እስረኞቹ ማውራት በፍጹም የሚቻልበት ነገር አደለም። በቃ አሁን የኢትዮጵያ መንግስትም ሚዲያውም ሁሉም እነዚህ ህገወጥ ተብለው እንዲባረሩ ቀን የተቆረጠላቸው ዜጎቻችን ላይ ነው ሁሉም ነገር ትኩረቱ። የእስር ቤቱማ እስር ቤት አላቸው ተመዝግበው ሴክቶርድ በሆነ ሁኔታ በአጥር ግንቡ ውስጥ እየተቀመጡት ናቸው። እነሱን ከዚህ በኋላ የሚታዩ ናቸው። አሁን እጃችን ላይ ያለውን እነዚህን ነገሮች እነዚህን ሰዎች ቢያንስ መውጣት የሚፈልጉትን የተለያዩ አማራጮች ይነሱ ነበር። የኢትዮጵያ መንግስት የሚያነሳው በመርከብ በጂዛን በኩል በጅቡቲ በኩል አድርገን እናወጣለን፣ በሱዳን በኩል እናወጣለን አይነት ነገር፣ እሱም ያልተቻለበት ሁኔታ ነው ያለው። ነቢዩ፣ እንግዲህ እዚህ ላይ የምትለው ነገር አለ። ስለሺ እንዳለው አንተ እከታተላለሁ፣ አንተም ከእስር ቤት ያሉ ሰዎችን በተደጋጋሚ ስታነጋገር እከታተላለሁ። ና እዚህ ላይ የምትለው ነገር ካለ ሴሲዮን በጣም በርካታ ሳውዲ ከተሞችን የመጎብኘት የማየት እድል አጋጥመኛልና፣ በየ ሁለት ሳምንቱ የተለያዩ ሀገሮች እሄዳለሁ በስራ ጉዳይ በኩባንያ ስራ ጉዳይ እና በርካታ መረጃዎችን አገኛለሁ። በአካል የማገኛቸው አሉ። የእስር ቤት ያሉትን ቁጥር እኔ በጣም በአስር ሺዎች የሚቆጠሩ ናቸው ብዛት አላቸው። ስለነሱ አሁንም ወንድሜ ሰለሽ እንዳለ መነጋገር አንችልም። በጣም ከባድ ነው ስለነሱ ህግን ጥሰዋልኝ፣ በህግ የተያዙ ናቸው። የራሲ እነሱ ጉዳይ በሌላ መንገድ የሚታይ ይመስለኛል። በአሁኑ ሰዓት እነሱን ትተን በየሆስፒታሉ ያሉትን በጣም አቅመደከማዎች በመኪና ግጭ ሲመጡ በሚደርስባቸው በጥይት ተመተው ቆስለው እግራቸውን፣ እጃቸውን፣ አይናቸውን ያጡ በርካታ ዜጎች ሌላው ቀርቶ መብታችን የሚያስከብርልን ካሳ የምናገኝበትን ወደ ሀገር የሚልክ የምንላክበት መንገድ ይፈለግልን ብለው ደክሟቸው አንድ ጊዜ ከአመት ከሁለት ሶስት አመት በአልጋ ላይ ወድቀው አንድን የመንግስት ተወካይ ሳያቸው ቅር ነው ወደ ሀገራችን እንግባ እያሉ የጩኸቱን እኮ ማየት አልተቻለ። አሁን እስር ቤት በህግ ከለላ ያለው ስሉ ግን ተዋቸው። አንዲት ሁ በቅርብ የማነሳት እና ሁሌ የምታሳዝነ ልጅ ሰሚራን ጉዳይ ማንሳት ትችያለሽ። ሰሜራ ከዚህ ከጀዳ አምስት መቶ ስድስት መቶ ኪሎ ሜትር ነው ያለች። በየጊዜው የኢትዮጵያ መንግስት ኤምባሲ ተወካዮች፣ የቆንስል ተወካዮች ይሄዳሉ እዛ አካባቢ በተደጋጋሚ ቪዲዮ ድምጿን ሁሉ እባካችሁ ድረሱልኝ፣ ወደ ሀገሬ ልግባ ትላለች እቺ ልጅ። በአሁኑ ሰዓት እኳ እንድትገባ አልተጠየቀም። ሌላው ቀርቶ ሶስት ወር እንኳን ባለው በተሰጠው ሶስት ወር ጊዜ ውስጥ እንኳን ሰውን ሊወጣም እንዳለ ሰው አገሩን አልፈልግም ብሎ ስደቱ ይሻለኛል፣ የመጣ ይምጣ ሬሳ ረግጬ ነው የመጣሁት፣ የመጣውን ይመጣል እንጂ በችግር እጄ ከችግር አረንቋ ውስጥ እንደገና አልገባም፣ የሚሰጠው ተስፋ ሁሉ የማይጨበጥ ነው እያለ ወደ መጨረሻ ሰዓት ላይ ችግሩ ትንሽ እየጠበቀ ሲሄድ ገንፍሎ እንደሚመጣ የታወቀ ነው። ምክንያቱም ስለሽም ባለፈው አይቶታል። ደ ሴም ቲንግ አንድ አይነት ነገር ነው የተፈጠረው ተብሎ መጨረሻ ላይ ነው ሰው ገንፍሎ የወጣው። ይሄን ነገር ከግምት ውስጥ በማስገባት ዝግጅት አልተደረገም። ቮለንተርስ በግል ተነሳሽነት እንርዳ የሚሉ ሰዎችን ቀርበው በአሁኑ ሰዓት እንኳን በየአየር መንገዱ ያሉት ሰዎች ውሃ ማቀበል እንኳን አልተቻለም። ነገሮቹ የተወሳሰቡ ናቸው። ስለ እስር ቤቱ ማሰቡን ትተል አሁን በህጋዊ መንገድ ሊሄድ ያሉት ሰዎች እነ በቁጥር የገቡት ሰዎች ምንሰድበት መንገድ እየተወሳሰበ ነው የሄደ ነው። ሌላው ምንድን ነው እዚህ ላይ መጨመር የምንፈልገው የቁጥሩን በሚመለከት ነው። ቁጥሩን በሚመለከት በነገራችን ላይ በህግ በአሁኑ ሰዓት ህገወጥ ነው ተብሎ በቆመው የኢትዮጵያ ኮንትራክት ሰራተኞች ከአራት መቶ ሺህ እስከ አምስት መቶ ሺህ ሰው በኮንትራክት መጧል ወደዚህ ሀገር እስከ አምስት መቶ ሺህ ሰው በኮንትራት ከመጣ ከአምስት መቶ ሺ ግማሹ ግማሹ ወደ መቶ ሰማንያ ሺህ የሚሆን በላቅ ተደርጎበታል። በላቅ ማለት ከአሰሪዎቻቸው ጠፍተው የተመዘገበባቸው ናቸው። ይህንን በርካታ የሚጠቁሙ መረጃዎች አሉ። ይሄ ትክክል እንደሆነ ይሄ ቁጥር በርካታ ሀምሳ ፐርሰንቱ እንደ ጠፉ ነው የሚነገረው የኮንትራት ሰራተኞቹ እየሰሩ በነበረባቸው በሁለት አመታት ሰላሳ ሺህ የኢትዮጵያውያን ከኳስ ሰቢዎቻቸው ጠፍቷል ተብሎ እኮ ተነግሮ ነበር። በአሁኑ ሰዓት እኔ እራሴ የሄድኩኝ ስታዘብ በአብዛኛው ያሉትኝ እየተመዘገቡ ወደ ሀገር ለመግባት የሚፈልጉት በኮንትራት ስራ የመጡት ናቸው። በባህር የመጡትኝ በአብዛኛው የመሄድ ፍላጎትም የላቸውም። ይህ ለመሄድ ፈልግ ይሆናል እና ቁጥሩ በነገራችን ላይ እስከ ከአራት መቶ ሺህ ሊደርስ ይችላል። ምክንያቱም በአሁኑ ሰዓት ባለፉት ሶስትና አራት ወራት እንኳን ውጡ እየተባለ በእርግጠኝነት ከሀያ ሺህ ሰው በላይ መጧል። በጅዛም በኩል ከሁለታችሁም እንደተረዳሁት አሁን በጣም አሳሳቢው መሄድ ፈልገው እንሂድ ያሉት እና ይውጡ የተባሉት ዜጎች ጉዳይ ነው የሚል ነው። ምንድን ነው የሚሆነው? የተጨበጠ ነገር አለ ሁለታችሁ ያገኛችሁት መረጃ ስለሺ እየጠበቅን ነው። እስካሁን ድረስ ምንም የኢትዮጵያ መንግስትም ቀኑን ሊራዘም ጥያቄ አቅርቧል አይመስለኝም። የኢትዮጵያ ብቻ አይደለም ይሄ ኬዝ የሌሎች ሀገሮችም ነው። ኢንዶኔዥያው፣ አፍጋኒስታን፣ ፓኪስታኑ፣ ግብፁ፣ የመኑ የሁሉም ስለሆነ ወደ ሁለት ሚሊዮን በላይ ሕገወጥ ነው አለ ተብሎ የሚገመተው እዚህ ሀገር እና ሁለት መቶ ወይ ሶስት መቶ ሺህ ለሚሆን ኢትዮጵያዊ ተብሎ ይራዘማል ብሎ መጠበቅ የዋህነት ነው። ሌላው ደግሞ ትልቁ ነገር አሁን ያለው የሳውዲ መንግስት መዋግር እንደ ድሮ ይሄ በሸሪያ ይሄ በየዋህነት፣ በምህረት ረመዳን መጣ ምህረት ይደረጋል። አዲስ ንጉስ መጣ ወይ አልጋ ወራሽ ተቀየረ ምህረት ያደርጋሉ። ድሮ ዕዳ ይሰረዛል፣ እስር ቤት ያሉ ይፈታሉ፣ ህገወጥ የሆኑ ህጋዊ እንዲሆኑ ይደረጋል። እንዲህ አይነት ነገሮች እየተለመዱ ነው። አሁን ያ ነገር ዘመናዊ ወጣቶች በዘመናዊ የመንግስት ፖለቲካዊ አስተዳደር የሚያምኑ ራዕይ ሀያ ሰላሳ ብለው ትልቅ ከ ነዳጅ ዘይት ጥገኝነት የተላቀቀ ኢኮኖሚ መስርተው ለመሄድ የሚፈልጉ ወጣት አመራሮች ወደ ፖለቲካው መዋቅርና ፖለቲካው የመጡበት ሁኔታ ነው ያለው። ሰሞኑን ራሱ የሆኑት ነገሮች ከፍተኛ የሆነ በሲጋራና ለስላሳ መጠጦች ላይ በኢነርጂ ድሪንክ ላይ ከፍተኛ የሆነ የዋጋ ጭማሪ አድርጓል። ኦልሞስት መቶ በመቶ የዋጋ ጭማሪ እና ሬቨናቸውን ገቢያቸውን ዘይት ካልሆነ የገቢ ምንጭ ለማድረግ በከፍተኛ ደረጃ እየሰሩበት ያሉበት ሁኔታ ስለሆነ ይሄ ነገር ይመጣል ብሎ መጠበቅ በጣም ከባድ ይመስለኛል። እነሱ እስር ቤት እንደገነቡ ይናገራሉ። ወደ ዘጠና ስድስት ያህል እስር ቤቶች በሪያድ እና አካባቢው ከሀያ ስድስት በላይ እስር ቤቶች ተገንብተዋል። ከዛ በኋላ በር ለበር ሄደው አፈሳ አያደርጉም የሚባል ነገር አለ። እነሱ እራሳቸው ሲስተም ዘርግተዋል፣ ስርዓት ዘርግተዋል። እያንዳንዱን ህገወጥ የሆነውን ፒክ የሚያደርጉበት እንደ በመርፌ እየነቀሱ እየለቀሙ የሚያወጡበትን መንገድ ዘርግተናል ነው የሚሉት። ሌላው መነሳት ያለበት ነገር የሚመስለኝ፣ ትላንትና ከኢትዮጵያ ሪያድ የገባተዋል በባህር ተሻግሮ በየመን አቋርጦ መንፎ አገብቷል። አሁን ይሄንን በምንወያይበት ወቅት መንገድ ላይ ያሉ ብዙ ኢትዮጵያውያን አሉ። ከቤታቸው የሚነሱ ብዙ ኢትዮጵያውያን አሉ። ይሄ በጣም ኢምፖርታንት ነው። የችግሩን ችግሩን ከምንጩ ማድረግ ማከም ካልተቻለ ከዚህ መመለሱ ሲሆን፣ ምንም መፍትሄ አይሆንም። ሰላሳ ጊዜ ሀያ ጊዜ ተመላልሶ የመጡ ብዙ ሰዎች አሉ፣ በባህር እየተመላለሱ የሚመጡ ይሄ ቪሽስ ሰርክል ቀለበቱን ካልተቆረጠና ካልታከመ ምንም መፍትሄ የሚሆን አይመስለኝም። ምን ይሆናሉ የሚለው የጋራ ስጋት ነው። ስለሺ ደግሞ ያነሳው ከምንጩ ማድረቅ የሚለው እሱም እንደ አንድ ነጥብ በስፋት መወያየት የሚያስፈልገው ነውና በዚህ እናጠቃለውና ለዛሬው ግን ስለሺ ሽብሩን ከሪያድ ነብዩ ሲራክን ደግሞ ከጅዳ በጣም አመሰግናለሁ። For a a will never ክቡራትና ክቡራን አድማጮቻችን እንኳን በሰላም ለኢድ አልፍጥር አደረሳችሁ። ከሙሐመድ ሰይድ ዒድ ሙባረክ ጋር እስከ ዝግጅታችን ፍጻሜ እንተዋችሁ። ዒድ ሙባረክ! ዒድ ሙባረክ! ዒድ ሙባረክ! مسلم مسلمات اصفموا له سلام عليكم عيد مبارك مبارك مبارك لنا ولكم مؤمن مؤمنات اصفموا له سلام عليكم عيد مبارك مبارك مبارك لنا ولكم تقبل الله صالح الأعمال لنا ومنكم عيد مبارك ንም የሐጅ ወር የጁማም ቀን ለተጸጻቾች አላህ ሰብቶን እንዲታረቀን! ሳምንት፣ ወር፣ አመት ሲተካኮን ያንዱ ሲመጣ አላህ በሰጠን በዓላቶች ዒዱ ሲመጣ በሳምንቱ ዒድ በጁማዓ በመጢዶች ዒድ ሙባረካን ለአላህ ባሮች ለሙስሊሞች ዒድን ሙባረክ ሙባረክ Mubarak, am Muslim, Muslim, Muslim,

مبارك لنا ولكم مسلم مسلمات اصبح ملو سلام عليكم عيد مبارك مبارك مبارك لنا ولكم مؤمن مؤمنات اصبح ملو سلام عليكم عيد مبارك مبارك مبارك لنا ولكم تقبل الله صالح الأعمال منا ومنكم

Mubarak, I Mubarak Muslim Muslim

የረመዷንም የሐጅ ወር የጁማን ቀን ለተጸጻቾች አላህ ሰጥቶን እንዲታረቀን ሳምንቱ ወር አመት ሲተካኮን የአንዱ ሲመጣ አላህ በሰጠን በዓላቶች ዒዱ ሲመጣ በሳምንቱ ዒድ በጁማ በአመት ኢዶች ዒድ ሙባረካን ለላህ ባሮት ለሙስሊሞች። የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም ዒድ ሙባረክ እያልን የምንሰናበታችሁ አብረናችሁ የቆየነው ጽዮን ግርማና ሶሎሞን አባተንን። ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ በደህና ደሩ።